ዛሬ እንደ አውሮፓውያኑ የቀን አቆጣጠር ግንቦት 3 2023 ዓ ም በዓለም ዙሪያ የፕሬስ ነጻነት ቀን የሚታሰብበት ዓመታዊ ዕለት ነው የዓለም ፕሬስ ቀን አከባበርና ሌሎች ከርዕሱ ጋር የተያያዙ ዘገባዎችን በርከት ያሉ ዘገባዎች ይዘናል የታንዛኒያ ውይይት ቅዳሜ ምዕራፍ ያለ ስምምነት መጠናቀቁ ተገለጠ ውይይቱን ለመቀጠል መስማማታቸውን ተወያዮቹ አስታውቀዋል መንግስት የሚያደርጋቸው ድርድሮች ግን ግልጽነት ይጎድላቸዋል በሚል በተቃዋሚዎች ትችት ቀርቧል። በእንግዲህ መረጃ እና ይሄድ ያለውን ሂደት ለሕዝብ ባለመታወቁ ምክንያት ለተለያየ ስፔኩሌሽን ወይም ግምቶችና አላስፈላጊ አስተሳሰቦች እድል ይሰጣል። ይሄ እድል ደግሞ በማህበረሰቡ ዘንድ መረጋጋት እንዳይኖር ለተለያዩ ግምቶች፣ አንዳንድ አሉባልታዎች፣ አንዳንድ ደግሞ ብዛቶች ውስጥ እየከተተ እንዳለ ተመልክተናል። የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም ተገኘ ወርቅ ነው የሰማችሁት። ሙሉ ዘገባው አድማጮች በዕለቱ አብይ ርዕስ ይቀርባል። ረቡዕ ሚያዝያ 25 2015 ዓ ም ጤና አስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ ቢል አንድራዴ ለስርጭት ምህንድስናው ተሰይመዋል የሰዓቱን የዓለም ዜና የሚያሰማን ደግሞ እንግዲ ወልዴ ነው ከተቀሩ ባልደረቦቻችን ጋር ቀደም ብዬ እንደገለጽኩት ዕለቱን አስታኮ የተዘጋጁ በተለይ በፕሬስ ዙሪያ ያተኮሩ በርከት ያሉ ዘገባዎችን ጨምረን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን አሁን የሰዓቱን የዓለም ዜና ወልካም ጤና ይስጥልኝ ክብራትና ክብራን እንደምን አመሻችሁ ከምሽቱ ዜና ጋር እንግዲ ወልዴ ነኝ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ሲካሄድ የነበረው ውይይት በአንዳንድ ጉዳዮች ላይ ስምምነትና መግባባት ላይ አለመደረሱን ነገር ግን ውይይቱን ለመቀጠል ስምምነት እንዳለ ሁለቱም ወገኖች ዛሬ በሰጡት መግለጫ አስታውቀዋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ በታንዛኒያ ሲካሄድ የቆየው የሰላም ውይይት የመጀመሪያ ምዕራፍ ዛሬ ተጠናቋል ብሏል። ሆኖም ግን ስምምነት ላይ ለመድረስ ያልተቻለባቸው አንዳንድ ጉዳዮች መኖራቸውን ገልጿል። የኦሮሞ ነጻነት ሰራዊት በበኩሉ ባወጣው መግለጫ በአንዳንዶቹ ጉዳዮች ላይ መግባባት ላይ ደርሰናል፣ በአንዳንዶቹ ደግሞ ገና መግባባት ላይ አልደረስንም፣ በአጠቃላይ ግን የውይይቱን ሌላ ምዕራፍ ለመቀጠል ተስማምተናል ብሏል። አድማጮችን ጉዳይ በተመለከተ በአብይ ርዕሳችን ሰፋ ያለ ዘገባ ይኖረናል። ድንበር የለሹው የጋዜጠኞች ቡድን የ2023ቱን የዓለም የፕሬስ ነጻነት አያያዝ ሪፖርት ይፋ አድርጓል። ዓመታዊው ዘገባ በዓለም ዙሪያ በመገናኛ ብዙሃን ላይ የሚነጣጠሩ ጥቃቶች እያደር እየጨመሩ መምጣታቸውን አሳይተዋል። ድንበር የለሹ የጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ እንደ አውሮፓውያን ዘመን አቆጣጠር በ2022 በዓለም ዙሪያ ያለውን የፕሬስ አያያዝ አስመልክቶ ባደረገው ግምገማ ጥናቱ ከተካሄደባቸው 180 ሀገሮች ውስጥ በ70 በመቶ ያህሉ ያለው ሁኔታ ችግር ያለበት መሆኑን ያመለክታል ብሏል። አድማጮች ሰፋ ያለው የዘገባው ዝርዝር በመጽሔቱ ክፍለ ጊዜ ይቀርባል። በኢትዮጵያ መንግስትና በህዝባዊ ወያኔ ሀርነት ትግራይ ህወሀት መካከል ለሁለት ዓመታት የተካሄደውን የሰሜን ኢትዮጵያውን ጦርነት ለማስቆም በፕሪቶሪያ የተፈረመውን የሰላም ስምምነት ስድስተኛ ወር ምክንያት በማድረግ አንቶኒ ብሊንከን ትናንት ባወጡት መግለጫ ለስምምነቱ ተግባራዊነት ሁለቱ ወገኖች ያደረጉትን ጥረት አድንቀዋል። ስምምነቱ አስፈላጊ የሆኑ አገልግሎቶች መልሰው እንዲሰጡ፣ የእርዳታ ፍሰት እንዲቀጥል፣ ህወሓት ከባድ መሳሪያዎችን እንዲያስረክብ፣ የታገቱ ሰዎች እንዲለቀቁ፣ ሁሉን አቀፍና ሁሉን አካታች የሽግግር ፍትህ ሀሳብ እንዲንቀሳቀስ እንዲሁም በትግራይ ጊዜያዊ አስተዳደር እንዲቋቋም አስችለዋል ብለዋል። ብሊንከን በመግለጫቸው በአፍሪካ ህብረት መሪነት የተካሄደውና ዩናይትድ ስቴትስ በታዛቢነት የተሳተፈችበት ስምምነት ፍሬያማ መሆን በአገሪቱ ጠመንጃን ጸጥ ማሰኘት ለተሰኘውና በህብረቱ ለሚካሄደው ዘመቻ በአራያነት የሚታይ እንዲሁም የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመት እየሰጡ ላሉት መልካም አመራርና የህብረቱ ከፍተኛ ልዑክ ቡድን ጥረትን ፍሬያማነት የሚያሳይ ነው ብለዋል አንቶኒ ብሊንከን ባወጡት የጽሑፍ መግለጫ። ብሊንከን በማያያዝ አገራቸው የሰላም ስምምነቱ ትግበራ እንዲቀጥል የምታበረታታ መሆኑንና ይህም ሲቪሎችን ለመከላከል ተጨማሪ የመቆጣጠሪያ ስርዓት እንዲኖር ውጤታማ የሆነ ትጥቅ ማስፈታትና የሰራዊት ብተናና ወደ ማህበረሰቡ መልሶ ማቋቋም የመሳሰሉት እንዲከናወኑ የምታበረታታና የምትከታተል መሆኑን አስታውቀዋል። የኤርትራና ከፌዴራል ውጭ ያሉ ኃይሎች ከትግራይ መውጣት እንዲሁም የሰብአዊ መብት ጥሰት የፈጸሙ ተጠያቂ መደረጋቸውን የሚጨምር ተአማኒነት ያለው የሽግግር ፍትህ መኖር በሰሜን ኢትዮጵያ ዘላቂ ሰላም ለማምጣት ቁልፍ ጉዳዮች ናቸው ብለዋል ብሊንከን። በሰሜን ኢትዮጵያ ውጤታማ የሰላም ሂደት መኖር በኦሮሚያ ክልል ሰላምን ለማምጣት መልካም አጋጣሚን ያመጣል ያሉት ብሊንከን በታንዛኒያ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የሚደረገውን ንግግር አሜሪካ በመልካም እንደምትቀበለውና ሁለቱ ወገኖች በቅን ልቦና እንዲደራደሩ እናበረታታለን ብለዋል። በተጠቀሱትና በሌሎችም ጉዳዮች ላይ ዩናይትድ ስቴትስ ከኢትዮጵያ ጋር በትብብር የመስራቱን አስፈላጊነት ትገነዘባለች፣ ስለዚህም ያላትን ቁርጠኝነት በድጋሚ ታረጋገጣለች ሲሉ ብሊንከን መግለጫቸውን ደምድመዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሱዳን ተፋላሚ ኃይሎች ለሰባት ቀናት የሚቆይ ተኩስ ማቆም እንደሚያደርጉ ሲያሳውቁ ዓለም ዜናውን በመልካም ተቀብሏል ከሁለት ሳምንታት በላይ በተደረገው ውጊያ በመቶ የሚቆጠሩ ሲሞቱ ሚሊዮኖች ለዕለት ተዕለት ጉዳይ መንቀሳቀስ እንዳይችሉ አድርጓል ተቀናቃሚዎቹ የሱዳን ጦር ጥቅላይ አዛዥ ጀኔራል አብዱልፈታህ አልቡራንና የፈጥኖ ደራሽ ኃይሉ መሪ ጀኔራል መሐመድ አምዳን ደጋሎ ወይም ሀመቲ ትናንት ማክሰኞ ለሰባት ቀናት የሚቆይ ተኩስ ማቆም እንደሚያደርጉ አስታውቀዋል የአሜሪካው የውጭ ጉዳይ መስሪያ ቤት ተኩስ ማቆም ላይ እንዲደረስ ለሳምንታት ጥረት ሲያደርግ እንደነበር ሲያስታውቅ ዋይት ሀውስ ጉዳዩን በቅርብ የተከታተለውና ከወታደራዊም ሆነ ከሲቪል መሪዎች ጋር እየመከረ እንደሆነ አስታውቋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ዛሬ በሱዳን ዋናው የባህር ወደብ ሲደርሱ በተቃራኒው በሺህ የሚቆጠሩ ሱዳናውያንና የውጭ ሀገር ዜጎች በግጭት ከታመሰችው አገር ለመውጣት ሲጠባበቁ ተስተውሏል። የመንግስታቱ ድርጅት የሰብዓዊ ጉዳዮችና የአስቸኳይ እርዳታ አስተባባሪ የሆኑት ማርቲን ግሪፊትስ በፖርት ሱዳን የተገኙት ተመድ ለሱዳን ሕዝብ ያለውን ቁርጠኝነት ለማሳየት መሆኑን በትዊተር በላኩት መልእክት አስታውቀዋል። ግሪፊትስ በሱዳን የተገኙት ለሶስት ቀናት እንዲከበር የታቀደው የተኩሱ ማቆም በሚያበቃበት ዕለት ነው። ተኩሱ ማቆሙ ሳይከበር ቀርቶ ተፋላሚ ወገኖቹ ላለፉት ሶስት ቀናትም ውጊያቸውን ቀጥለዋል። በሁለቱ ተቀናቃኝ ጄኔራል ኃይሎች መካከል ግጭቱ ሚያዝያ ሰባት ቀን በጀመረ ከሳምንት በኋላ በሺህ የሚቆጠሩ የተባበሩት መንግስታት ድርጅት ሠራተኞች ወደ ፖርት ሱዳን ሸሽተዋል። በግጭቱ እስካሁን 550 ሰዎች እንደሞቱ ሲነገር፣ 4900 ሰዎች ደግሞ ተጎድተዋል። 334ሺህ የሚሆኑ ሱዳናውያን ወደ አካባቢው አገሮች ግብፅ፣ ቻድ፣ ደቡብ ሱዳን፣ ማዕከላዊ አፍሪካ ሪፐብሊክ ና ኢትዮጵያ ተሰደዋል። ትናንት ማምሻውን በወታደራዊ ዋና መስሪያ ቤት በዓለም አቀፍ አውሮፕላን ጣቢያና በሪፐብሊካን ቤተ መንግስት ውጊያ ሲቀጥል የካርቱም ሰማይ በጭስ ሲሸፈንና የጦር አውሮፕላኖች ሲበሩ ተስተውሏል ሲል አሶሲየትድ ፕሬስ በዘገባው አመልክቷል። በሺህ የሚቆጠሩ ሱዳናውያን የግብፅ ከተማ በሆነችው አስዋን በመግባት ላይ ይገኛሉ። ግጭቱ ከተጀመረ አንስቶ 42000 ሱዳናውያንና 2300 የውጭ አገር ዜጎች ግብፅ ገብተዋል። ሩዋንዳ ውስጥ በከባድ ዝናብ ምክንያት በተፈጠረ የጎርፍና የመሬት መደርመስ አደጋ 109 ሰዎች ሲሞቱ በኡጋንዳ ደግሞ ስድስት ሰዎች ሕይወታቸውን አጥተዋል። በርካታ ቤቶችን ፈርሰዋል። በጎርፍ ከተጥለቀለቁት ቤቶች ውስጥ ሰዎችን የማውጣት ሥራ ዋናው ትኩረታቸው እንደሆነ ባለሥልጣናት አስታውቀዋል። ባለፉት ቀናት በጣለው ተደጋጋሚ ዝናብ ምክንያት አፈሩ በመርጠቡ የመሬት ናዳው ሊከሰት ችሏል ተብሏል። የሩዋንዳው የአየር ትንበያ ቢሮ በግንቦት ወር ከአማካይ በላይ ዝናብ እንደሚኖር ተንበያዋል። በጎረቤት ኡጋንዳ ስድስት ሰዎች ሲሞቱ አምስቱ የአንድ ቤተሰብ አባላት ናቸው ተብሏል። በመጨረሻም አድማጮች በሆሊውድ የሚገኙ የፊልምና የቴሌቪዥን ፕሮግራም ጸሐፊዎች የክፍያ ጭማሪና አስተማማኝ የሥራ ሁኔታን በመጠየቅ አድማ በመምታታቸው የምሽት የቴሌቪዥን ፕሮግራሞችና የፊልም ፕሮጀክቶች ላልተወሰነ ጊዜ ሲቋረጡ በአጠቃላይ የፊልም ኢንዱስትሪው እንዲያዘግም አድርጓል። ከ15 ዓመታት በኋላ የተደረገ ነው በተባለው የጸሐፊዎች የሥራ ማቆም አድማ 11500 የሚሆኑና ራይተርስ ጊልድ ኦፍ አሜሪካ የተሰኘው ማህበር አባላት ባለፈው ማክሰኞ ኮንትራታቸው በሚያበቃበት ዕለት የሥራ ማቆም አድማ መጥተዋል። ከጥያቄዎቻቸው መካከልም የዝቅተኛ ክፍያ መጨመርና በአንድ ፕሮግራም ላይ በርካታ ጸሐፊዎች መሳተፍ የሚሉት ይገኙበታል። የጸሐፊዎቹ ኅብረት በተጨማሪም የፊልም አዘጋጆች ሥራቸውን ለማጠናቀቅ አቋራጭ መንገድ ይሰጣቸዋል ያሉት የሰው ሠራሽ ልዕቀት ወይም አርቲፊሻል ኢንቴሊጀንስ ቁጥጥር እንዲደረግበት ጠይቀዋል። የጸሐፊዎቹን አድማ በመደገፍ አንዳንድ ተዋናያንም ተሳትፈዋል። ጃሽ ጋርድ የተባለው ተዋናይ ካለ ጸሐፊዎቹ እኛ ምንም አይደለንም፣ ጥያቄዎቻቸው መመለስ አለባቸው ሲል ተደምጧል። ከ አስራ አምስት ዓመታት በፊት በተደረገ ተመሳሳይ አድማ የጸሐፊዎቹን ጥያቄዎች ለመመለስና አድማውን ለማስቆም ሦስት ወራትን ፈጅቷል። የተንቀሳቃሽ ምስሎችና የቴሌቪዥን አዘጋጆች አንድነት የተሰኘውና ስቱዲዮዎችንና የፊልም ዝግጅት ኩባንያዎችን የሚወክለው ማኅበር ባወጣው መግለጫ ዳጎስ ያለ ክፍያ ለመስጠት የተስማማ ቢሆንም ጸሐፊዎቹ ሌሎች ከበድ ያሉ ጥያቄዎች ስላሏቸው ያንን ተግባራዊ ለማድረግ አለመቻሉን አስታውቋል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሚያዝያ 25 2015 ነው። ዛሬ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎች ውስጥ ሲሳይ አሸናፊና ግርማ ደገፋ፣ የዕለት ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ቅንብሮቻችን አሰናጇ ደግሞ አባየው ገበያው ናት። የቀጥታ ስርጭት ምስልና ድምፅ አቀናባሪው ራብ ማክሊን ነው። እስከ ምሽቱ አራት ሰዓት አብረናችን ዘልቃለን። ቀዳሚው ታዲያ የዕለቱ አብይ ርዕስ ነው። የዕለቱ አብይ ርዕስ በመግቢያ ያስተዋወቅኩት ነው። የታንዛኒያ ውይይት ቀዳሚ ምዕራፍ ያለ ስምምነት መጠናቀቁ ተገልጧል። ይሁንና ተነጋጋሪዎቹ ውይይቱን ለመቀጠል መስማማታቸውንም አስታውቀዋል። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ሲካሄድ የነበረውን ውይይት ቀዳሚ ምዕራፍ ዛሬ ተጠናቋል ማለታቸውን ሁለቱም ተወያዮች ዛሬ ባወጡት መግለጫ አስታውቀዋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ሚያዝያ 25 ቀን 2015 ዓ ም ባወጣው በዚህ መግለጫ በታንዛኒያ ሲካሄድ የቆየው የሰላም ውይይት የመጀመሪያ ምዕራፍ ዛሬ ተጠናቋል ነው ያለው። የኦሮሞ ነጻነት ሰራዊት በበኩሉ ባወጣው መግለጫ በአንዳንድ ጉዳዮች ላይ መግባባት ላይ ደርሰናል፣ በአንዳንዶቹ ደግሞ ገና መግባባት ላይ አልደረስንም፣ በአጠቃላይ ግን የውይይቱን ሌላ ምዕራፍ ለመቀጠል ተስማምተናል የሚለው መግለጫ ታይቷል። በተያያዘ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና የአማራ ብሔራዊ ንቅናቄ አብን በትላንትና እለት ባወጧቸው መግለጫዎች መንግስት ግልጽ የሆነ የውይይትና የፖለቲካ አካሄድን እንደማይከተልና ይህም የተለያዩ የጸጥታ ችግሮችን እያስከተለ መሆኑን ተናግረዋል። ኬኔዲ አባተ ነው ያጠናቅረው። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ሲካሄድ የነበረውን ውይይት አስመልክቶ የመንግስት ኮሚኒኬሽን አገልግሎት ዛሬ ሚያዝያ 25 ቀን 2015 ዓ ም ባወጣው መግለጫ በታንዛኒያ ሲካሄድ የቆየው የሰላም ውይይት የመጀመሪያ ምዕራፍ ዛሬ ተጠናቋል ብሏል። ውይይቱ በኦሮሚያ ክልል ያለውን ግጭት በማስወገድ ሰላምን ለማምጣት የታለመበት እንደሆነና በአብዛኛው በአዎንታዊ መልኩ መከናወኑን የመንግስት ኮሚኒኬሽን አገልግሎቱ ገልጿል። ሆኖም በመጀመሪያ ምዕራፍ ውይይቱ ስምምነት ላይ ለመድረስ ያልተቻለባቸው አንዳንድ ጉዳዮች መኖራቸውን አልሸሸገም። የኦሮሞ ነጻነት ሰራዊት በበኩሉ ባወጣው መግለጫ በአንዳንድ ጉዳዮች ላይ መግባባት ላይ ቢደረስም በዚህኛው ምዕራፍ ቁልፍ በሆኑ ፖለቲካዊ ጉዳዮች ላይ ስምምነት ላይ መድረስ አልተቻለም ብሏል። በአጠቃላይ ግን የውይይቱን ሌላ ምዕራፍ ለመቀጠል ተስማምተናል ሲልም ገልጿል። ታጣቂ ቡድኑም ሆነ የመንግስት ኮሚኒኬሽን ውይይት የተካሄደባቸውና በመግባባትና ባለመግባባት የተጠናቀቁ ጉዳዮች ምን እንደሆኑ በርዕስ ለይተው አላብራሩም። ያም ሆኖ ግጭቱን በዘላቂነትና ሰላማዊ በሆነ መንገድ ለማስቆም እንዲቻል ሁለቱም አካላት የሰላም ውይይቱን የመቀጠል አስፈላጊነት ላይ መግባባታቸውን የመንግስት ኮሚኒኬሽን አገልግሎቱ ገልጿል። ውይይቱ መቼና የት እንደሚቀጥል ግን አልተጠቀሰም። መግለጫው በኢትዮጵያ ሕገ መንግስትና እስካሁን ሲመራባቸው በነበሩ መሰረታዊ መርሆች መሰረት ግጭቱን በሰላማዊ መልኩ ለመፍታት መንግስት እየጸና አቋም አለው ሲልም የመንግስትን አቋም አስታውቋል። የሰላም ውይይቱን ላመቻቹና አስተናገዱ አካላትም መንግስት ምስጋናውን ያቀረበ ቢሆንም የውይይቱ አመቻቾችና አወያዮች እንዲሁም ከሁለቱም ወገኖች በውይይቱ ላይ የተሳተፉት እነማን እንደሆኑ በዝርዝር አልጠቀሰም። ምንም እንኳን መንግስት ተወያዮቹን ባይጠቅስም ከመንግስት ወገን በውይይቱ ላይ ከተሳተፉት አካላት መካከል እንደሆኑ የሚነገርላቸው የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በመንግስት ኮሚኒኬሽን አገልግሎት ከወጣው መግለጫ ጋር ተመሳሳይነት ያለው ጽሁፍ በትዊተር ገጻቸው ላይ አስፍረዋል። ይሁን እንጂ ስለ ውይይቱ ዝርዝር ነገር አላነሱም። ከመንግስት ኮሚኒኬሽን አገልግሎት ስለ ውይይቱ ማብራሪያ ለማግኘት ያደረግነው ጥረትም የመስሪያ ቤቱ ባለስልጣናት ስልክ ባለመነሳቱ ሊሳካልን አልቻለም። በሌላ በኩል የሰሜን ኢትዮጵያውን ግጭት በዘላቂነት ለማቆም የተደረሰውን የፕሪቶሪያ የሰላም ስምምነት ስድስተኛ ወር አስመልክተው መግለጫ ያወጡት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰሜን ኢትዮጵያው ውጤታማ የሰላም ሂደት በኦሮሚያ ክልልም ሰላምን ለማምጣት መልካም አጋጣሚን ይፈጥራል ብለዋል። ብሊንከን የታንዛኒያው የሰላም ውይይት የመጀመሪያ ምዕራፍ መጠናቀቁ ይፋ ከመሆኑ በፊት ትናንት ባወጡት መግለጫቸው ዩናይትድ ስቴትስ በኢትዮጵያ መንግስትና በኦሮሞ ነፃነት ሰራዊት መካከል በታንዛኒያ የሚደረገውን ንግግር በመልካም እንደምትቀበለውና ሁለቱ ወገኖች በቅን ልቦና እንዲደራደሩ የሚያበረታቱ መሆኑንም ተናግረዋል። በተያያዘ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና የአማራ ብሔራዊ ንቅናቄ አብን ትላንት ባወጡት መግለጫ መንግስት ግልጽ የሆነ የውይይትና የፖለቲካ አካሄድን እንደማይከተልና ይህም የተለያዩ የጸጥታ ችግሮችን እያስከተለ እንደሆነ ገልጸዋል ኢዜማ የታንዛኒያውን ውይይት አስመልክቶ ባወጣው መግለጫው በተለያየ ጊዜ የሚፈጸሙ እንዲህ አይነት ድርድሮች ግልጽነት ሲጎድላቸውና ና አፈጻጸማቸውም በተገቢ ሁኔታ ሳይከናወን ቀርቶ ብዥታዎችን ሲፈጥሩ ተመልክተናል ብሏል ተደርጓል። የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ ለአሜሪካ ድምጽ በሰጡት አስተያየት ከግልጽነት እጥረት ጋር በተያያዘ የሚፈጠሩ ችግሮችን ለመቅረፍ ጥንቃቄ ሊደረግ እንደሚገባ ተናግረዋል። ሰላም ሊመጣ የሚደረገው ድርድር መልካም ሆኖ እያለ ነገር ግን ሂደቱን በተመለከተና ስምምነቱን በተመለከተ መረጃ መረጃና ይሄድ ያለው ሂደት ለህዝብ ባለመታወቁ ምክንያት ወይም ለሚመለከታቸው አካሎች ባለመታወቁ ምክንያት ለተለያየ ስፔኩሌሽን ወይም ደግሞ ግምቶችና አላስፈላጊ አስተሳሰቦች እድል ይሰጣል። ይሄ እድል ደግሞ በማህበረሰቡ ዘንድ መረጋጋት እንዳይኖር፣ ለተለያዩ ግምቶች፣ አንዳንድ አሉባልታዎች፣ አንዳንድ ደግሞ ትጋቶች ውስጥ እየከተተ እንዳለ ተመልክተናል። በተለይ ይሄ ደግሞ ሚዲያው ላይ እንደምታስታውሰው ከኦነግ ጋር ከተለያዩ አካላት ጋር ድርድር ተደርጎ ወይ ስምምነት ተደርጎ አላከበረም የሚል ክስ ያቀርባሉ፣ የተለያዩ አካላት። መንግስትም ደግሞ እነዚህ አካላት ስምምነቱን አላከበሩም ይላል። መሀል ላይ ግን ስምምነቱ ምን እንደሆነ ወይም ደግሞ የትኛው የታንዛኒያውን ውይይት በተመለከተ መንግስት ባወጣው መግለጫ ላይም አስተያየት ሰጥተውናል። ሌላው ከግልጽነት ክፍተት ጋር በተያያዘ መንግስትን የተቸው የአማራ ብሔራዊ ንቅናቄ አብን ደግሞ የክልሉን ወቅታዊ ጉዳይ አስመልክቶ ባወጣው መግለጫ አጠቃላይ ፖለቲካው ግልጽነት የጎደለው በመሆኑና ማህበረሰቡን የሚያስተዳድርበትን ፍኖት ስለማያሳይ ዘውትር ጥርጣሬና የሴራ ትንተና የበላይነት እንዲኖረው በር ከፍቷል ሲል ገልጿል። ይህም በሂደት እየጎለበተ ሄዶ አሁን ለተፈጠረው የጸጥታ ችግር አስተዋጽኦ አድርጓል ብሏል። ፓርቲው በመግለጫው አክሎም በአማራ ህዝብ በኩል መንግስት ፍጹም መወያየትና ማድመጥ የማይፈልግ አካል ስለመሆኑ አንድምታ ከተወሰደ ቆይቷል ያለው አብን፣ ስለሆነም በመንግስት በኩል ከባለድርሻ አካላት ጋር በቀጥታ በመወያየት ለተፈጠሩት ችግሮች እልባት የመስጠት ግንባር ቀደም ኃላፊነቱን እንዲወጣ ሲል አሳስቧል። ከፓርቲው አመራሮች ተጨማሪ መረጃ ለማግኘት ያደረግነው ሙከራ ሊሳካልን አልቻለም። ለሁለት ዓመታት የዘለቀውና በብዙ መቶ ሺህ የሚቆጠሩ ሰዎችን ህይወት የቀጠፈው የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ከስድስት ወራት በኋላ ሚያዝያ 27 ቀን 2013 ዓ ም የኦሮሞ ነጻነት ሰራዊት በኢትዮጵያ መንግስት ኦነግ ሸኔ በሚል ስያሜ ከህወሀት ጋር በህዝብ ተወካዮች ምክር ቤት በሽብርተኝነት መፈረጁ ይታወቃል። ከሰላም ስምምነቱ መፈረም በኋላ መጋቢት 13 ቀን 2015 ዓ ም የኢትዮጵያ እንደራሴዎች ምክር ቤት ባካሄደው ልዩ ስብሰባ ህወሀት ከሽብር ዝርዝር ውስጥ እንዲሰረዝ ባብላጫ ድምጽ ወስኗል። የኦሮሞ ነጻነት ሰራዊት ግን አሁንም በኢትዮጵያ ውስጥ በአሸባሪነት የተፈረጀ ድርጅት ነው። በሌላ በኩል የኦሮሞ ነጻነት ሰራዊት በኦሮሚያ ክልል በተለያዩ ጊዜያት በተፈጸሙ ጥቃቶች ሰላማዊ ዜጎችን በተለይም ደግሞ የአማራ ተወላጆችን ለይቶ ያጠቃል፣ ከመኖሪያ ቀያቸውም ያፈናቅላል በሚል ክስ ይቀርብበታል። ቡድኑ በተደጋጋሚ በሰላማዊ ዜጎች ላይ ጥቃት እንዳልፈጸመ ቢያስተባብልም የአሜሪካ ድምጽ ያነጋገራቸው ተፈናቃዮች ግን የጅምላ ግድያና ማፈናቀል ኦነግ ሸኔ ተብሎ በሚጠራ ታጣቂ ቡድን እንደተፈጸመባቸው ሲገልጹ ቆይተዋል። አምነስቲ ኢንተርናሽናል ባለፈው ወር ባወጣው ሪፖርት በምዕራብ ወለጋ አካባቢ በአንድ ቀን ከአራት መቶ በላይ ሰላማውያን የአማራ ተወላጆች ተጨፍጭፈው መገደላቸውንና ለግድያውም የኦሮሞ ነጻነት ሰራዊትን ተጠያቂ ማድረጋቸውን ከጥቃቱ የተረፉ እማኞችን በመጥቀስ ገልጾ ነበር። በአማራ ብሔር ተወላጆች ላይ በኦሮሚያ ክልል የተፈጸመውና አሰቃቂ ብሎ የገለጸው ግድያ እንዲመረመርም የመብት ተሟጋች ድርጅቱ በወቅቱ ባወጣው ሪፖርት ጠይቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ ስርጭታችን ይቀጥላል። ተከታዩም የመጽሔቱ የትንታኔ ርዕስ ወደ መቀሌ ይወስደናል። የእርዳታ እህል ሻጮችንም ሆነ ገዢዎች ለመቆጣጠር እሰራለሁ ሲል የትግራይ ክልል አስታወቀ። በትግራይ ክልል ሲከናወን የቆየው የእርዳታ ምግብ ስርጭት እንዲቆም ከተወሰነ ሀያ ቀናት መቆጠራቸውን የክልሉ አደጋ ስጋት አመራር ኮሚሽን አስታውቋል። ለስርጭቱ መቆም መንስኤ ነው የተባለው የእርዳታ እህል ሽያጭም ለማስቆም እየተሰራ መሆኑን ነው ኮሚሽኑ ጨምሮ የገለጠው የተባበሩት መንግስታት ድርጅት የምግብ ፕሮግራም ደብልዩ ኤፍ ፒ በክልሉ እርዳታ በተለገሰው ምግብ ላይ የተፈጸመውን ምዝበራ ለማጣራት የያዘውን የውስጥ ምርመራ እያካሄደ ባለበት በአሁኑ ወቅት በኢትዮጵያ በትግራይ ክልል የሚያሰራጨውን የእርዳታ ምግብ ስርጭት ማቋረጡን አሶሽትድ ፕሬስ የዜና ወኪል መዘገቡ ይታወቃል። በክልሉ የቅድመ ማስጠንቀቂያና ግብረ መልስ ክፍል ዲሬክተር አቶ ገብረ እግዚአብሔር አረጋዊ የክልሉ አስተዳደር ሲቆጣጠራቸው በነበሩ አካባቢዎች የተዘረፈ የእርዳታ እህል የለም ሲሉ አስተባብለዋል። ሙሉጌታ አጽብሃ ተከታትሎታል። የዓለም ምግብ ፕሮግራም ለአንድ መቶ ሺህ ሰዎች የሚበቃም የእርዳታ እህል ከሸራሮ መጋዝኑ መዘረፉን ካስታወቀ በኋላ ለትግራይ የሚላከው የእርዳታ ምግብ ከታለመለት ዓላማ ውጭ ውለዋል በሚል የምግብ እደላው ለጊዜው ማቋረጡን አራት የረድኤት ሰራተኞች ጠቅሶ አሶሽትድ ፕሬስ ትላንት ዘግቧል። በዚሁ ጉዳይ ላይ በዛሬው ዕለት በትግራይ ክልል የአደጋ ስጋት አመራር ኮሚሽን ቅድመ ማስጠንቀቂያና ግብረ መልስ ዳይሬክተሮች ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ለጋዜጠኞች በሰጡት ማብራሪያ ወደ ክልሉ የነፍሳድን የእርዳታ እህል መግባት እንዲቆም ከተወሰነ ሀያ ቀናት ማለፋቸውን ገልጸዋል። በክልሉ ጦርነቱ በነበረባቸው የተለያዩ ጊዜያት የእርዳታ እህሎች መዘረፋቸውን ተናግረዋል። መጀመሪያ ጦርነት በመጀመሪያው ዙር የጦርነት ጊዜያት የእርዳታ እህል የተከማቸባቸው ብዙ መጋዘኖች ተዘርፈዋል። ዛላምበሳ፣ ጉሎ መከዳ፣ አዲግራት፣ ኢሮብ፣ ራማ፣ አክሱም፣ አድዋ፣ በደቡብ አቅጣጫም አላማጣ ራያ አላማጣ ኮረም እንዲሁም ወጅራት አካባቢ ተዘርፏል ማለት ይቻላል። በመጨረሻው ጦርነት ወቅትም በአዲ ሀገራይና በሽራሮ ከ13000 ኩንታል በላይ እህል በኤርትራ ሰራዊት ተዘርፏል። የእርዳታ እህልን ከዓላማው ውጭ ለገበያ ማዋልን እና የምዝበራ ችግሮችን መፍታት ለጥያቄ የማይቀርብ ጉዳይ ነው። ሆኖም የትግራይ ክልል መንግስት ያስተዳድራቸው በነበሩ የእርዳታ እህል መጋዘኖች ላይ አይደለም የተወረረና የተዘረፈ በሩ እንኳን የተሰበረ መጋዘን የለም። ኤርትራ ለወንጀላውን ቀጥተኛ መልስ ባትሰጥም ካሁን በፊት በሰሜን ኢትዮጵያው ጦርነት ወቅት ፈጽማቸዋለች በሚል የሚቀርቡባትን ክሶች ስታስተባበል ቆይታለች። በትግራይ ክልል የእርዳታ ምግብ ሊደርሳቸው የሚገቡ ሰዎች የመለየትና የማከፋፈል ስራ ፍትሐዊነት ይጎድለዋል። ይህም ለማስተካከል ጥረት እየተደረገ ነው ሲሉ ዳይሬክተሩ ገልጸዋል። የዓለም ምግብ ፕሮግራም ዳብልዩኤፍፒ አጠቃላይ ቁጥሩ 20 ሚሊዮን የሚጠጋ ህዝብ በድርቅና ግጭቶች ሳቢያ ሰብአዊ ረድኤት በሚሻባት ኢትዮጵያ ከታለመለት ዓላማ ውጭ በዋለው ዝርፊያ በተፈጸመበት የእርዳታ ምግብ ጉዳይ ምርመራ እያካሄደ መሆኑን አሶሽየትድ ፕሬስ ባለፈው ወር ባወጣው የዜና ዘገባ ይፋ አድርጎ ነበር። የዓለም ምግብ ፕሮግራም የኢትዮጵያ ቢሮ ዳይሬክተር ባለፈው መጋቢት 27 ቀን 2015 ዓ ምት ኢትዮጵያ ውስጥ ለሚገኙ የረድኤት ሰራተኞች አጋሮቻቸው በላኩት ደብዳቤ ከዓላማ ውጭ ስለዋለው ዝርፊያ ስለተፈጸመበት የእርዳታ ምግብ ጉዳይ የምታውቁት ነው ነገር ካለ ሰራተኞቻችሁን ወይም ተረጂዎቻችሁን አሊያም የአካባቢ ባለስልጣናት ያደረሷችሁ መረጃዎች ካሉ አጋሩን ማለታቸው ተዘግቦ ነበር። የተዘረፈው የምግብ መጠን አንድ መቶ ሺህ ያህል ሰዎች ለመመገብ የሚያስችል ነው ሲሉ ሁለት የእርዳታ ሰራተኞች በወቅቱ ለአሶሽየትድ ፕሬስ መናገራቸው ይታወሳል። የእርዳታ ምግቡ ተከማችቶበት ከነበረበት በሸራሮ ከተማ ውስጥ ከሚገኝ አንድ የምግብ ማከማቻ መጋዘን ነው የተዘረፈውም። ለዝርፊያው ተጠያቂ ማን እንደሆነ ግን በጊዜው አልታወቀም። የነፍሳድን የእርዳታ ምግብ ለምግብ ፈላጊዎች ብቻ የሚሰጥ እንጂ ለገበያ መዋል እንደማይገባው የገለጹት ዳይሬክተሩም በክልሉ በገበያ ላይ እርዳታ ህል እየተሸጠ መሆኑ አምነው ለገበያ የዋሉ የእርዳታ ምግብ ቁጥጥር ጀምር ነው ይሆናል ለማስቆም እየሰራን ነው ብለዋል። ዕዳጋታት ብስፍሓት ነ ፀቅ ሓገዛት ምስ ምርኣይ ኣብ ድኳናት ኣብ ፋብሪካታት ለሰብኣዊ እርዳታ የሚለገሱ ምግቦች በሱቆችና በፋብሪካዎች በብዛት እየታዩ ናቸው። በእነዚህ ላይ ትኩረት አድርገን እንድንሰራ በጊዜያዊ አስተዳደሩ ተወስኗል። የሰብአዊ እርዳታ እህል መሸጥ ስለሌለበት ሻጭም ገዥም ተጠያቂ የሚሆኑበት አግባብ የመቆጣጠር ስራው ተጀምሯል። በዚህም የተያዙ የሰብአዊ እርዳታ ምግቦች ለተራድኦ ድርጅቶች እንዲመለሱ ተወስኗል። ያለ አግባብ የእርዳታ እህል ጭነው የተገኙ የግል ተሽከርካሪዎችም በቁጥጥር ስር እንዲውሉ ወስነን እየሰራን ነን። የእርዳታ እህል ከሌሎች ክልሎች ይልቅ በትግራይ ክልል ዋጋው ስለሚጨምር ከሌሎች ክልሎችም ወደ ትግራይ ገብቶ ይሸጣል ያሉት ዳይሬክተሩ በዚህም የቁጥጥር ስራ እንደሚሰራ አመልክተዋል። ይህም ሁሉ ሆኖም በትግራይ ክልል የተቋረጠው የምግብ እርዳታ ስርጭት እንዲቀጥል ና ችግር ውስጥ የሚገኘው ህዝብ ድጋፍ እንዲደረግለት ክልሉ ከእርዳታ ስጪ ተቋማት ጋር እየተወያየ መሆኑን የክልሉ ቅድመ ማስጠንቀቂያ ና ግብረ መልስ ዳይሬክቶሬት ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ሳይገልጹ አላለፉም። ከጥቂት ሳምንታት በፊት ትግራይ ክልል ጉብኝት ያደረጉት በኢትዮጵያ የዓለም ምግብ ፕሮግራም ዳይሬክተር ክላውድ ጂቢዳር መሸጥ የማይገባቸውን የእርዳታ ምግቦች በመቀለና በሽረንዳ ስላሴ ከተሞች በገበያ ላይ መታየታቸውና የሕፃናት አልሚ ምግቦች ሳይቀሩ በብዛት ለሽያጭ የዋሉ መሆናቸው ተናግረዋል። በጉዳዩ ላይ ተጨማሪ ምርመራ እንደሚካሄድም ጠቁመዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በበኩላቸው ለእርዳታ ፈላጊዎች የሚለገሰው ምግብ በመሸጥ ጽዩፍ ተግባር ላይ የተሰማሩ ግለሰቦችን ለማረም እርምጃ እንደሚወሰድ መግለጻቸው ይታወሳል። ለአሜሪካ ድምፅ ሙልጌት አጽባህም መቀለም አመሰግናለሁ ሙሉጌታ። ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ እለቱን አስታኮ ከተዘጋጁ ዘገባዎችና ቅንብሮች ቀዳሚውን ወደምናሰማበት ነው የምናመራው። የብዙሀን መገናኛ ነጻነት አደጋ ላይ ወድቋል። ዶክተር ዳንኤል በቀለ የኢትዮጵያን ጨምሮ በበርካታ ሀገራት የብዙሀን መገናኛ ነጻነት አደጋ ላይ መውደቁን ቀጥሏል ሲሉ ዶክተር ዳንኤል በቀለ ገለጡ። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ዲሬክተር ዶክተር ዳንኤል በቀለ ዛሬ በአዲስ አበባ በተከበረው የዓለም የብዙሀን መገናኛ ነጻነት ቀን ስነ ስርዓት ላይ ነው። ከቅርብ ጊዜ ወዲህ በኢትዮጵያ በብዙሀን መገናኛ ሰራተኞች ላይ እየታየ ያለው እንግልትና እስር አሳሳቢ መሆኑን የተናገሩት የኢትዮጵያ መገናኛ ብዙሀን ምክር ቤት ሊቀመንበር አቶ አማረ አረጋዊ በበኩላቸው በኢትዮጵያ ሀሳብን በነጻነት የመግለጽ መብት መሰረት እንዲኖረው መንግስት ህገ መንግስታዊ ግዴታውን ሊወጣ ይገባል ብለዋል። በኢትዮጵያ ባለፉት አምስት ዓመታት የብዙሀን መገናኛ ምህዳሩን ለማስፋት የሚያግዙ የፖሊሲ አዋጆች ማሻሻያ ቢደረግም አተገባበራቸው ላይ ግን ክፍተት መኖሩን ክፍተት ታይቶባቸዋል ነው የተባለው። አሁንም በዘርፉ የሚታየው ችግር ጋዜጠኞችን እያሸማቀቀ እንደሆነም አስተያየት ሰጪዎች ተናግረዋል። ገብረ ሚካኤል ተከታትሎታል። ዛሬ በመላው ዓለም ለሰላሳ አንደኛ ጊዜ የሚከበረውን የዓለም ብዙሃን መገናኛ ነጻነት ቀንን ለማሰብ በአዲስ አበባ በተዘጋጀ ስነ ስርዓት ላይ ተገኝተው ንግግር ያሰሙት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ዳይሬክተር ዶክተር ዳንኤል በቀለ ነጻ ብዙሃን መገናኛ ለዲሞክራሲያዊና ሰብአዊ መብቶች መከበር አይነተኛ ሚና እንዳለው ተናግረዋል። ሆኖም ይኸው የብዙሃን መገናኛ ዘርፍ የተለያዩ ፈተናዎች እየገጠሙት እንደሆነ ገልጸዋል። ዛሬ ኢትዮጵያን ጨምሮ በብዙ የዓለም ክፍሎች ውስጥ የሚዲያ ነፃነት አደጋ ላይ እንደወደቀ ቀጥሏል። ኢትዮጵያ ውስጥ ባለፉት ጥቂት ዓመታት እጅግ በጣም ብዙ አበረታች እርምጃዎች የነበሩ መሆኑ እንደተጠበቀ ሆኖ፣ ነገር ግን በተለይ ከቅርብ ጊዜ ወዲህ ሀሳቡን በነፃነት የመግለጽ መብት በሚዲያና በሚዲያ ሰራተኞች ላይ እየጨመረ የመጣው እንግልት ማዋከብና እስር እጅግ አሳሳቢ እየሆነ መጥቷል። በአሁኑ ወቅት እና በቅርብ ጊዜ እንደምታስታውሱት ቢያንስ ስምንት የሚዲያ ሰራተኞች በተለያየ አይነት ወንጀል ተጠርጥረዋል በሚል በእስር ላይ ይገኛሉ። ሌሎች ደግሞ የሚዲያ ሰራተኞች ደግሞ በተለያየ አይነት ወንጀል ይፈለጋሉ በሚል የተገለጸ መሆኑ ይታወቃል። እንዲሁም ደግሞ በተወሰኑ የማህበራዊ ሚዲያዎች ላይ ደግሞ የተጣለው ገደብ አሁንም ያልተነሳ መሆኑ ይታወቃል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር የሆኑት ዶክተር ሙላት አለማየሁ ያቀረቡት አንድ ጥናት ባለፉት አምስት ዓመታት በብዙሃን መገናኛ ዘርፉ የተለያዩ የህግ፣ የፖሊሲና የአዋጅ ማሻሻያዎች መደረጋቸውን ያመለክታል። በእነዚህ ዓመታት በዘርፉ ላይ አዳዲስ ዕድሎች፣ ለውጦችና ፈተናዎች መታየታቸውን ጥናት አቅራቢው ጠቅሷል። ዶክተር ዳንኤል በቀለም በቅርቡ ከተወሰዱ በጎ እርምጃዎች መካከል የብዙሃን መገናኛ አዋጅ መጽደቅ አንዱ እንደነበር ተናግረው አተገባበሩ ግን ክፍተት ታይቶበታል ብለዋል በሚዲያ አማካኝነት ተፈጽሟል በተባለ ወንጀል ላይ የሚፈጸም የቅድመ ክስ ስር ጉዳይ ነው እንደምታውቁት የሚዲያ አዋጁ በግልጽ ይህንን ከልክሏል በሚዲያ አማካኝነት ተፈጸመ የሚባል ወንጀል ተፈጽሟል የሚባል ከሆነ ተፈጸመ የሚባለው ወንጀል ወይ በጽሁፍ ወይ በድምፅ ወይ በስዕል ተቀርጾ የሆነ ቦታ ይገኛል ስለዚህ ወንጀል ከሆነ ያንን መሰረት አድርጎ በቀጥታ የሚያስከስስ ከሆነ ክስ ከሚቀርብ በስተቀር በዚህ አይነት ጉዳይ የተጠረጠረን ሰው ለማሰር ቀድሞም ቢሆን ምክንያት አልነበረም። ነገር ግን በአዲሱ የሚዲያ አዋጅ ላይ ይሄ በግልጽ ተደንግጎ ነበረ። ነገር ግን አሁንም ከሚዲያ ጋር በተገናኘ ተፈጸመ በተባለ ወንጀል የተነሳ ሰዎች ለቅድመ ክስ እስር፣ ለምርመራ እስር መዳረጋቸው ቀጥሏል። ይሄ ፈጽሞ ፈጽሞ ትክክለኛ ያልሆነ አሰራር ነው። ለአሜሪካ ድምፅ አስተያየት የሰጠ የአዲስ ማለዳ ጋዜጠኛ መርሻ ጥሩነህ የብዙሃን መገናኛ አዋጁን በሚጻረር መልኩ በጋዜጠኞች ላይ እየተፈጸመ ባለው እስር ምክንያት ለፍርሃት ትዳርገናል ይላል። ኢትዮጵያ ውስጥ በተለይ በአሁኑ ሰዓት ባለፉት ሁለት ሶስት አመታትም ጋዜጠኞች በስፋት የሚታሰሩበት በሰሩት ስራ ከህግ አግባብ ውጭ የሚያዙበት ሁኔታዎችን እንመለከታለን። ሰሞኑም እንደዚህ አይነት ሁኔታዎች አይተናል። ዛሬም እንግዲህ በዓለም ፕሬስ ነጻነት ቀን የተነሳው ነገር ይሄው ነው። እኔ እንደ አንድ ጋዜጠኛ የሚሰማኝ ነገር በጣም ፍርሃት ይሰማኛል። በሚዲያ አማካኝነት በተሰሩ ስራዎች ጋዜጠኞች ታስረው አሸባሪ እስከ መባል የሚደርሱበት ሁኔታ ስታይ ያስፈራሃል። ሙያውን ራሱ ክብር ማሳጣት ወይም ደግሞ የማሸማቀቅ ሁኔታዎችን ነው የምመለከት። በኢትዮጵያ መሻሻል አሳይቶ የነበረው የብዙሀን መገናኛ ምህዳር አሁን ተመልሶ ችግር ላይ ወድቋል ያሉት ደግሞ የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር ፕሬዚደንት አቶ ጥበቡ በለጠ ናቸው። የጋዜጠኞች እስርን ጨምሮ የተለያዩ ችግሮች እየታዩ መሆናቸውን የገለጹት አቶ ጥበቡ እርምጃው መፍትሄን ስለማያመጣ መንግስት የታሰሩ ጋዜጠኞችን እንዲፈታ ጥሪ አቅርበዋል። ዛሬ ለሰላሳኛ ጊዜ የምናከብረው የፕሬስ ነጻነት ቀን በእስር ቤት ያሉ ጋዜጠኞቻችን መንግስት እንዲፈታልንና በነጻነት ስራቸውን እንዲሰሩ ምህዳሩን እንዳያሰፋ የነበሩ ተስፋዎች እንደገና እንዲለመልሙ ጥያቄ የምናቀርብበት ቀን ሆኖ ነው ያገኘሁት። የኢትዮጵያ መገናኛ ብዙሃን ባለስልጣን ከዚህ ቀደም በሰጠው መግለጫ ስለታሰሩት ጋዜጠኞች በቀጥታ ያለው ነገር ባይኖርም አንዳንድ የብዙሃን መገናኛ ባለሙያዎችንና ተቋማትን በሥነ ምግባር ጉድለትና በሁከት አነሳሽነት ወንጅሏል። የባለሥልጣን መስሪያ ቤቱ ዋና ዳይሬክተር አቶ መሐመድ እድሪስ ለኢትዮጵያ ዜና አገልግሎት ሲናገሩ ሐሰተኛ መረጃና የጥላቻ ንግግር በማሰራጨት የህዝብን ሰላም ለማወክ የሚሰሩ ብዙሃን መገናኛዎች ከድርጊታቸው ሊታቀቡ እንደሚገባ አስጠንቅቀዋል። በዛሬው መድረክ ላይ ንግግር ያደረጉት የኢትዮጵያ ብዙሃን መገናኛ ምክር ቤት ሊቀመንበር አቶ አማረ አረጋዊ በበኩላቸው ለዘርፉ አሰራር መሻሻል መንግስት ግዴታውን እንዲወጣ አሳስበዋል። መንግስት ከሰብአዊ መብት ጥሰት ጋር የተያያዙ የወንጀል ተግባሮችን ሁሉ የመከላከል የመመርመርና ተጠያቂነትን የማረጋገጥ ኃላፊነት ያለበት ቢሆንም ተግባራቱን ሁሉ ግን ሀሳብን በነፃነት የመግለጽ መብትን በማያጠብና የዜጎችን የዲሞክራሲያዊ ስርዓት ተሳትፎ በማያቋጭች አግባብ ብቻ መመራት ስላለበት ሀሳብን በነፃነት የመግለጽ መብት መሰረት እንዲኖረው የመገናኛ ብዙሃን አዋጁ ድንጋጌ መሰረት በማድረግ ህገ መንግስታዊ ግዴታውን ሊወጣ ይገባል። የሰብአዊ መብት ጥሰቶችን ለመከላከል ጠንካራና ገለልተኛ ብዙሃን መገናኛ አስፈላጊ መሆኑን ያስገነዘቡት አቶ አማረ ብዙሃን መገናኛ ለዚህ ጉዳይ ትኩረት እንዲሰጡ እንዲሁም ዘርፉ በጋዜጠኝነት መርህና በሙያዊ ስነ ምግባር እንዲመራ ጠይቋል። መገናኛ ብዙሃን መረጃዎችን ሲያስተላልፉ ከሐሰተኛ ዜና፣ ከጥላቻ ንግግር፣ ከብሔርና ከሃይማኖት ወገንተኝነት ነፃ መሆናቸውን ማረጋገጥ የሚያስፈልግ በመሆኑ ጋዜጠኞች ለሰብአዊ መብት ጥበቃ ዘብ በመቆም ይኖርባቸዋል። ህግን የሚተላለሱና የሌሎችን ሰብአዊ መብቶች የሚጥሱ የሀገርን አንድነትና ሰላም የሚያጠፉ መገናኛ ብዙሃንን የሚያጋልጥ ተግባር አጠንክረው ሊቀጥሉበት ይገባል። በዛሬው የዓለም ብዙሃን መገናኛ ነጻነት ቀን መድረክ ላይ የሚመለከታቸው የመንግስት ኃላፊዎች አለመገኘታቸው በተሳታፊዎች ዘንድ ቅሬታን ፈጥሯል። በጽሑፍ የቀረበው የሥነ ሥርዓቱ መርሃ ግብር የመንግስት ኃላፊዎች እንደሚገኙ ቢያሳይም ኃላፊዎቹ ሳይገኙ ቀርተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ። ገብረ ሚካኤል ገብረ መድን ዘጋቢያችን ከአዲስ አበባ ያጠናቀረውን ነበር የተከታተላችሁ። አድማጮች ተመልካቾቻችን በፕሬስ ቀን ላይ የተጠናቀሩ ሌሎች ዘገባዎችና ቅንብሮች ዘግየት ብለው ይቀርባሉ። አሁን ወደ ሁለተኛው አጋማሽ እየዘለቅን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ36 አለፍ ማለቱን ያመለክታል። ለዚህ ክፍል ቀዳሚው ሴቶችና ቤተሰብ የቤተሰብ ኃላፊነት የወደቀባቸው ወጣት ተፈናቃዮችን ይመለከታል። ላለፉት ሁለት ዓመታት በኦሮሚያ ክልል የተለያዩ ዞኖች በተፈጠሩ የጸጥታ እውከቶች ሳቢያ ከኖሩበት ቀየ ተፈናቅለው ወደ አማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ የሚገቡ ሰዎች ቁጥር በየጊዜው እየጨመረ መምጣቱን የከተማዋ አስተዳደር አስታውቋል። ከተፈናቃዮች ውስጥ የሚበዙት ህጻናት፣ ሴቶችና አረጋውያን ሲሆኑ ወጣቶች ገና በለጋ ዕድሜያቸው ቤተሰቦቻቸውን የመንከባከብ ኃላፊነት እንደወደቀባቸውም የአሜሪካ ድምፅ ያነጋገራቸው እነኙ ተፈናቃዮች ያስረዳሉ። ዘጋቢያችን መስፍን አራጌ አምስት ቤተሰቦቿን በአንድ ጀንበር በሞት በማጣቷ ሳቢያ የተፈናቀለችውና ቀሪዎቹን ስድስት ቤተሰቦቿን የማስተዳደር ኃላፊነትም የወደቀባትን የአንዲት ወጣት ታሪክ እንዲህ ያሰማናል። ተወልዳ ካደገችበት ኦሮሚያ ክልል ምስራቅ ወለጋ ኪረሙ ወረዳ ተፈናቅላ ደብረ ብርሃን ከተማ መምጣቷን የምትናገረው የ ሀያ ሶስት አመቷ ፀሐይ መኩሪያ እርሷና ከጥቃት የተረፉት ቤተሰቦቿ ከቀያቸው ከተፈናቀሉ አንድ አመት እንደሞላቸው ገልጻልናለች። ቤተሰቦች እንዲያሉ አለቁብኝ። ምክንያቱም ወደ ሆስፒታል ናቴናማን ነበር፣ እዛ ጋ ይዘው ሲሄዱ አባቴን ሁለቱን እህቶቼን እናቴን አድርገው አምስት ቤተሰብ አንድ ቀን አረዱብን። አማራ በመሆናቸው መንገድ ላይ አወርደው ማለት ነው ኮኔክሽኔን ያረዳቸው። ከዛም አልፎ ሬሳ እናስነሳም ብሎ እንደገና የኦሮሞ ልዩ ኃይል ነው የቀበራቸው መንገድ ላይ። ሬሳቸው እንኳ ቤተ ክርስቲያን እኛ አይተን አጥበን አልቀበር ነው። ፀሐይ በአንድ ቀን ጥቃት አጠኋቸው ያለቻቸውን ቤተሰቦቿን በስም ትዘረዝራለች። መኩሪያው ማናዬ አባቴ ትርንጎ መርድ እናቴ፣ ሽብሬ ሞክረው እህቴ፣ ኮከብ ሞክረው እህቴ፣ ተስፋዬ በላይ ወንድምህ፣ ያው ያጎትልሽ ከዛ በኋላ ሀያ የሚሆን ሙቶብና ክስትና ያጎት ልሽ ቢያንስ አባቴ የአምስት ዓመት ምናም ቢሆነው ነው እንጂ ከዛ ይበልጠው መወጣት ነበሩ ሁላቸው። ቀሪ ቤተሰቦቿን ይዛ ተወልዳ ያደገችበትን ቀይ ጥላ ረጅም መንገድ አቋርጣ እዚህ መድረሷንም ትናገራለች። እኛ በአባይ በረሃ ድፍርስ ውሃ እየጠጣን ነው። በእግራችን የመጣ ነው። ሶስት ቀን አድረናል ጎዳና ላይ። ልብስ እንኳን አልያዝንም። ስንመጣ ልጆቻችን ብቻ የእህቴ ልጅና እህቶችን ሰው ተባብሮ እንደዛ በእግር ደክመን ደም እየተፋ ነው እዚህ ጋ የደረስ ነው። እዛ ጎጃም ስንደርስ ነው መኪና አግኝተን ወደዚህ የመጣ ነው። ወደዚህም እርዳታ መኖሩን አላቅም ነበር። እንጀራም በሰው ቤት እየጋገርኩ ምን እያልኩ ቀን ስራ አረም ምናምን እያረም ጎጃም ብዙ ቆይተና፣ አሁን ከመጣሁ እዚህ ወር አልሆነኝም ስሰማ ነው ወደዚህ የመጣሁ። የተሻለ ገቢና ኑሮ እንደነበራቸው የምታስታውሰው ፀሐይ፣ ደብረ ብርሃን ከደረሰች በኋላ የኑሮ ሸክም እንደከበዳትም ገልጻለች። ከመጣው በኋላም ቤት የለኝም አብዛኛው ባይተቸገርኩ በጣም ገንዘብ የምጀላየለም ጨርሻለሁ። ከዛም ባዶ እጃችን ነው የመጣ ነው። ስራ ደሞ እንዳልሰራ አንዲቱ እህቴ ልጅ የአራት ዓመት ልጅ ናት። ይሄ ደሞ ሶስት ዓመቱ ነው። ለማን ጥያቸው ሂጅ ይሰራለሁ ቀን ስራ እንኳን ሰርቼ እንዳላበላቸው። በመቶዎች ከሚቆጠሩ ተፈናቃዮች ጋር በአንድ መጠለያ ዳስ ውስጥ ማረፊያዋን ያደረገችውን ወጣት አካል መቆሳቆር ያቀፈቻቸው ህጻናት መዳከምን ያዩ አንድ በጎ አድራጊ ወደ ቤታቸው ወስደው እንዲጠለሉ አድርገዋል። ህዝብ ቤት ያመጡን ሰውዬው ባለቤት እሳቸው ናቸው የተባበሩን። እስካሁን ደግሞ አሁን በጣም ህጻኗን ሲያለቅሱ አይተው ነው ያመጡን። ቻይና ካምፕ ሆነን ሲያዩ ነው ዝም ብለው ውጭ ላይ ለነፍሴ ብለው አንጥተው ቤት የሰጡን። በደብረ ብርሃን ከተማ ዳሽን ፋብሪካ አካባቢ ነዋሪ የሆኑት መምህር ክንፈይጥና ነፀሐይን ጨምሮ ከሀያ የማያንሱ ተፈናቃዮችን መኖሪያ ቤታቸው ውስጥ አስጠልለዋል። በቅርብ ርቀት ውስጥ ስላለው በግርም ሄጄ ሳይ ልብ የሚያቆስል ነገር ነው ያለውና በተለይ ህጻናት የተያዙ እናቶች ውጭ ላይ ሆነው ስናያቸው እስከ ራሴ ቤት ማደሪያ ድረስ እያሳደርኩ በተለይ እንግዳ ሆነው ሲመጡ ሁለት ቀን ሶስት ቀን እያሳደርን እያካባቢ እያላመድን ለወራትም ሳይቀር ለሶስት ወር ለአራት ወር ሂሳብ ሳንቀበል ያስጠልልናቸዋሉ። አሁንም ሰፊ አዳራሽ ሳይቀር ለአምስት ሰው ለስድስት ሰው ቤተሰብ ይበቃ ለሁለት ሰው ለአንድ ሰው ቤተሰብ እየሰጠን በተመጣጣኝ እንደው ክፍያ ይከፍላሉ በማይባል ዋጋ ሌሎችንም ግማሾችንም እየጠቀምናቸው ነን። የዜግነት ግዴታችንም እንወጣ ከማለት አንጻር ግማሾቹን መክፍል ማይችሉትንም ለጊዜው ቀስ ብላች ትከፍላላችሁ እያልን ጊዜ እየሰጠን እንደዛ እያደረግን እየተባበረን ነው እግዚአብሔር በሚያውቀው ማለት ነው። በመፈናቀሏ ትምህርቷን ከስድስተኛ ክፍል ያቋረጠችው የ16 ዓመቷ የፀሐይታና ሽህት ሀና መኮንን በስነ ልቦና ጫና ምክንያት እህቷን መርዳት እንዳልቻለች ትናገራለች። ሰው ቤት እየሰራው ነበረ እና ራሴን እያመመ እያዞረ ነበረ አሁን አቋረኩት። የመጠለያ እጥረቱ ችግራቸውን እንዳባባሰውም ገልጻለች። ጠባብ ቤት ውስጥ ነው ያለነው። ነው እዚች ቤት ውስጥ እንግዲህ አስራ አራት ሰው ምናምን ነው ለሁለት የተሰጠነው እና እኛ መተኛም የለ ነው እና በአንድ ጎናችን ነው እየተኛ ነው ያለነው። አንድ ቤት ብቻ በቃ ብናገኝ የተሰጠናትን በልተን እናድራለን። በሞት ያጣቻቸውን ወላጆቿንና እህቶቿን ሁሌም አስታውሳቸዋለሁ ትላለች። አና እህቶቼ መክሩኝ ነበረ በጣም እንዋደድ ነበር እና እነሱም ባጣን ሰዓት በጣም ሀይምሮ ወይም እየተጨናነቀ ነው። በጣም ማስታወሳቸው ነበር። እናትና አባቴም በጣም ትን ይወዱ ነበር፣ ያንከባከቡ ነበረ። አሁን እነሱም በአጣን ሰዓት በጣም እየተሰማ፣ በአጠቃላይ ስምንትና በህይወት ያለን አራት ብቻ ነው። በኦሮሚያ ክልል ምስራቅ ወለጋ ኪረም ወረዳ ውስጥ ለተፈጸመው ግድያና መፈናቀል ሀና እና ቤተሰቦቿ ኦነግ ሸኒ ሲሉ የጠሩትን የኦሮሞ ነጻነት ሰራዊትን ታጣቂዎች ተጠያቂ ያደርጋሉ። ኬንያ የሚገኙ ታጣቂዎቹ ቃል አቀባይ ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል በተደጋጋሚ በሰጡት ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሲቪሎች ላይ ጥቃት እንደማያደርሱ ገልጸው ይከራከራሉ። ደብረ ብርሃን ውስጥ ያገኟቸው ፀሐይና እህቷ ግን ይህን አይቀበሉትም። ደብረ ብርሃን ከተማ በመጠለያ ውስጥ የሚገኙትና ከኦሮሚያ ክልል የተፈናቀሉት ተፈናቃዮች ተጠያቂም የሚያደርጉት ይሄንኑ ታጣቂ ቡድን ነው። የደብረ ብርሃን ከተማ ምክትል ከንቲባ በድሉ ውብሸት ከተማዋ መቀበል ከሚገባ ይ ተፈናቃዮችን በመያዟ መሰረታዊ ፍላጎቶችን ማሟላት እንዳልተቻለ ይናገራሉ። የተፈናቃይ ቁጥር የመቀነስ አዝማሚያ አይታይበትም፣ አሁን ባለው ደረጃ በየጊዜው የመጨመር ዝንባሌዎች ያሉበት ሁኔታዎች ናቸው ያሉት ከተማ አስተዳደሩ ደግሞ የመጡትን ተፈናቃዮች በተለይም ረጂ ድርጅቶች ጋር ተባብሮ ቢያንስ የምግብ አቅርቦትና የመጠለያ እለታዊ ሁኔታን እንዲያገኙ ጥረት እየተደረገ ያለበት ሁኔታዎች ናቸው ያሉት። ይህ መሆኑ ግን ከፍተኛ የመጠለያ የምግብ አቅርቦት በጣም ክሪቲካል ችግር ነው ተብሎ ሊወሰድ የሚችልበት ሁኔታ ደረጃ ያሉት ማለት ይቻላል። ተፈናቃዮችን ያስጠጉት መምህር ክንፈ በበኩላቸው ሰው በቻለ ሁሉ በመስራት ግዴታውን መወጣት አለበት ብለው ያስባሉ። ነገን ማየት የሚችሉት ዛሬን ሲሻገሩን ነው እና ቢቻል የረሃቡን ጉዳይ እና የመጠለያውን ጉዳይ መንግስት በተለይ የረሃቡን ጉዳይ ደግሞ የቻለዋ የግለሰብ ባለሀብት ልባቸው ቀና የሆነ ሁሉ እንዲተባበሯቸው መልዕክት ማስተላለፍ ወዳለሁ። ለቤተሰቧ ሶስተኛ ልጅ የሆነችው ፀሐይ ታላላቆቿ በመገደላቸው ቤተሰቡን የማስተዳደር ኃላፊነት እንደወደቀባት ትናገራለች። እያስተዳደርኩ ያለው ስድስት ቤተሰብ ነው። የእህቴ ልጆች አንዱ የሰባት አመት አንዷ የአራት አመት የኔ ልጅ ደግሞ የሶስት አመት ልጅ እነዚህን ጥዬ ስራ እንዴት ብዬ እወጣለሁ? ይህ ልጅ አባት አብሮኝ የለም። ከላይ የተነ በጣም እያለቀስኩ ነበረ። እዛ ጋር ቤታችን ሙሉ ነው የሚጎድ ነገር የለም። ምክንያቱም እናት አባትም አለኝ ለህፃኖቹ አላስብም ነበር። አሁን ግን ይሄ ሁላ ጫና እኔ ላይ ነው። እናት አባት የለኝ ትላልቅ የተባሉ እህቶ የማማክራቸው ወይንም ከአንድ ጎን የሚያግዘ ሰው የለም። ሁሉም ትንሽ የሚያግዙኛ አጎቶች ራሱ አሁን ባለፈው ሙተዋል። ዘውጋ እና ምንም የሚያግዘ ሰው የለም። እኔ ብቻ ነኝ ከላይ ያለሁት እና እኔ ራሱ የምኖረው ለህፃኖቹ ስል ነው እንጂ መኖር አያስመኝም። በጣም ነው የሚከብደው። ምክንያቱም ሌሊት ሳለቅስ የማድርበት ሰዓት አለ፣ የህፃኖቹ እንዳያዩ እና በጣም ይከብዳል። ከአንድ ጎን አጋዥ ያለው ሰው ታላቅ እህት ወይንም ታላቅ ወንድም ቢኖረኝ ያግዙ ነበር በሀሳብም በስራ ሀገሬ በጣም አሪፍ ሀገር ነበር ከአሁን በኋላ የሚያስመልስም አይደለም ምክንያቱም ቤታችንም ሁሉም ተቃጥሏል ንብረትም አላወጣንም አንድ ገንዘብ ይዘን አልወጣንም ልብስ እንኳን ይዘን አልወጣንም ሁሉም ተቃጥሏል ስምህ ማን ነው ስምህ ስንት አመት ነው ነው አስራ ሁለት አስራ ሁለት መፈናቀሉ ያደረሰብኝ ቁስል ሳያገግም እኔ ጋር ያለው የእህቴ ልጅ ለህመም መዳረጉ ሌላ ፈተና ሆኖብኛል፣ ያለችው ፀሐይ የድጋፍ ጥሪ ድምጿንም አሰምታለች። ይጻናልኝ የሰባት ዓመት ህፃን ልጅ በጣም አይኑን እየታመመ የእህቴ ልጅ ነው። እናት አባት የለውም። ማሳካሚ እና እንዲ አይኑ ደግሞ አያይለትም። ያንን ራሱ ሰው ቢተባበረኝ አሪፍ ነው። ለማሳከም ገንዘብ የለም። ፀሐይና ቤተሰቧ መንግስት፣ ሰላም አስፍኖ ተወልደው ወዳደጉበት ቀያቸውን እንዲመልሳቸው ይፈልጋሉ። ከኦሮሚያ ክልል ተፈናቅለው በደብረ ብርሃን መጠለያ ጣቢያዎች ሰፈሩ ሰላሳ ሺህ የሚገመቱ ተፈናቃዮች እንዳሉ የከተማ አስተዳደሩ ያመለክታል። ዓለም አቀፉ የተፈናቃዮች ቁጥጥር ማዕከል አይዲኤምሲ ከሁለት ዓመት በፊት ባወጣው ሪፖርት በሀገር ውስጥ በርካታ የተፈናቃዮች ቁጥር ካሉባቸው ሀገራት ኢትዮጵያን ከዓለም ቀዳሚው አድርጎ አስቀምጧት ነበር። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ኦቻን ጨምሮ ዓለም አቀፍና የሀገር ውስጥ ሰብአዊ መብት ተቆርቋሪዎች የሚያወጡት ሪፖርት እንደሚያስረዳው የሰዎች መፈናቀል በኢትዮጵያ ቀጥሏል። በዚህ ደግሞ ቀዳሚ ተጎጂ ልጆቹ ህጻናት፣ ሴቶችና የዕድሜ ባለጸጎች መሆናቸው ይነገራል። ከደብረ ብርሃን መጠለያ ጣቢያ ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ። ዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አድማጮች፣ አሁን እለቱ ወደ ተሰየምለት የፕሬስ ቀን ጉዳይ ነው የምንመለሰው። የሐሰተኛ መረጃ ሰብአዊ መብትን አደጋ ላይ ጥሏል። በኢትዮጵያ በከፍተኛ ሁኔታ እየተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ባለፉት ጥቂት ዓመታት ውስጥ ለተቀሰቀሱ የብሔርና የሃይማኖት ተኮር ግጭቶች ከፍተኛ አስተዋጽኦ ከማድረጋቸውን በተጨማሪ ሰብአዊ መብትን በማፈን ለዲሞክራሲ ብርቱ ጠንቅ እየሆኑ መምጣታቸውን የመገናኛ ብዙኃን ባለሙያዎችና አጥኚዎች አስታውቀዋል። በተለይ በማህበራዊ ሚዲያው የሚሰራጩ ሐሰተኛ መረጃዎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎችን እየገደቡ መሆኑን ያሰመሩበት ባለሙያዎች ማህበረሰቡ ትክክለኛ መረጃ የማግኘት መብቱን በማፈን በትክክለኛ መረጃ በሌለበት ሰብአዊ መብት አደጋ ላይ ወድቋል ነው ያሉት። ሀሳብን በነጻነት የመግለጽ መብት የሰብአዊ መብቶች ሁሉ አንቀሳቃሽ ነው በሚል መሪ ቃል ዛሬ በመላው ዓለም የሚከበረውን የፕሬስ ነጻነት ቀን አስመልክቶ ባለሙያዎችን ያነጋገረችው ስመኝሽ የቆየ ተከታዩን አሰናድታለች። በበርካታ የኢትዮጵያ ጋዜጠኞች፣ ማህበራዊ አንቂዎችና የተለያዩ ባለሙያዎች አይን ማህበራዊ ሚዲያ የተለያዩ ሀሳቦች በመከባበር ይንሸራሸሩበት ደርዝ ያለው ውይይት ይደረግበትና ማህበረሰቡን የሚጠቅሙ ዘመቻዎች ይካሄዱበት የነበረው ከ2006 ዓ ም በፊት በነበሩት ጥቂት ዓመታት ነው። በወቅቱ የሀገሪቱን ማህበራዊና ኢኮኖሚያዊ ጉዳዮችን በመዳሰስ ሰብአዊ መብት እንዲከበር የመረጃ ነጻነት እንዲኖርና ዜጎች ሀሳባቸውን በነፃነት እንዲገልጹ በማበረታታት ንቁ ተሳታፊ ከነበሩ ሰዎች አንዱ ከፍተኛ ተወዳጅነት አግኝቶ የነበረው አዲስ ነገር ጋዜጣ ባልደረባ እና የኢኮኖሚ ባለሙያ የሆነው ዘሪሁን ተስፋዬ ሲሆን ከሁለት ሺህ ስድስት በኋላ ያለውን የኢትዮጵያ ማህበራዊ ሚዲያ አጠቃቀም ከቁጥጥር ውጪ የወጣ ነው ሲል ይገልጸዋል። ቁጥጥር የማይደረግበት ኃላፊነት የማይሰማቸው በተለይ ደግሞ በግሩፕ ፖለቲካ ወይም ደግሞ ይህን ብሄርን ወይም ሃይማኖትን በተመለከተ የሚያቀነቁኑ ግሩፖች ደግሞ እያየሉ መጡ። ከሁለት ሺ አስራ አራት አምስት በኋላ ብትመለከችው እንዲህ አይነት ግሩፖች ወይም ቡድኖች እያየሉ መጡ። ይሄኛው ስቴጅ ነገሮች እየተበላሹ እንደሆነ የሚያሳይ ነበረ። በማህበራዊ ሚዲያዎች መረጃን ከማጋራት በተጨማሪ በቴክኖሎጂ አጠቃቀምና ደህንነት ዙሪያ ለበርካታ ጋዜጠኞችና ማህበራዊ አንቂዎች ስልጠና ይሰጥ የነበረው ዘሪሁን በተለይ ባለፉት አምስት ዓመታት ውስጥ የሚታየው አጠቃቀም አደገኛ አቅጣጫ የያዘ መሆኑንም ያስረዳል። በዚህ ወቅት የሶሻል ሚዲያው እየሆን ምንድን ነው እየሆነ የመጣው ስርዓት የሌለው መልካም መረጃዎች ወይ እውነተኛ መረጃዎች ከማውጣት ይልቅ ሀሰት የበለጠ ቦታ የሚይዝበት በቡድን እውነት የሚጨፈለቅበት ሀሰትና እውነትን የማይለይበት መድረክ ሆነ። በዚህም ሀሰትን የሚያራግቡ ሰዎች የበለጠ ተደማጭነት እያገኘው ሀቅ ይዘ የሚንቀሳቀሱ ሚዲያዎች የሆኑ ግለሰቦች የሆኑ እየተዋጡ መ ዘሪሁን በየጊዜው በሚለዋወጠው ቴክኖሎጂና ማህበራዊ ሚዲያዎች አማካኝነት በአስደንጋጭና በከፍተኛ ፍጥነት በሚሰራጨው ሀሰተኛ መረጃዎች ምክንያት ተስፋ ቆርጠው እራሳቸውን ከሚዲያ ካራቁ በርካታ ግለሰቦችና ባለሙያዎች መካከል አንዱ ነው። ምክንያቱን ሲገልጽም የመታፈን ስሜት እየተሰማኝ በመምጣቱ ነው ይላል። ውል ተስፋ የምጥልበት መድረክ ነበረ በተለይ ደግሞ እንደ ኢትዮጵያ ላሉ ታዳጊ ሀገሮች ያለው ጠቀሜታ ውሊድሪሊጅ ግዙፍ ነው ነገር ግን ቅድም በጠቀስኩልሽ ምክንያቶች ያ ተስፋ እየተሸረሸረበት እኔም ብቻም ሳይሆን ሌሎች ቡድኖችንም ወይም ሌሎች ግለሰቦችንም እንዲሁ ቅሬታ እየፈ ዝም በሉ ማለት ነበረ ሞክረት የያዙት እንደ ማልፎም ተርፎ ነው። በዚህ መንገድ ምና ብናየው ይሻላል የምንል ሰዎች ጨለምተኛ ማለት ይሄ መድረክ ለካ የኔ አይደለም እንድት የሚያደርግ ነበረ። ስለዚህ ተጽዕኖ የነበረሽ እንቅስቃሴ ይወስነዋል። ልክ እንደ ዘሪሁን በማህበራዊ ሚዲያ የሚታየውን ማህበረሰብን ጽንፍ ወደ ያዙ ተቃራኒ አቅጣጫዎች የሚስቡ ሀሰተኛ ትርክቶችና የጥላቻ ዘመቻዎች መቋቋም አቅቷቸው እራሳቸውን ከማህበራዊ መገናኛ መድረኮች ብቻ ሳይሆን ከአጠቃላይ የሕዝብ እይታ የሰወሩ ባለሙያዎች፣ ምሁሮች፣ ጥናት አጥኚዎችና የሚዲያ ባለሙያዎች በርካቶች ናቸው። ለተለያዩ የውጭ ሚዲያዎች ዘጋቢና በድህረ ገጽ አማካኝነት የሚሰራጩ የተሳሳቱ መረጃዎችን ለመዋጋት የተቋቋመው ኢትዮጵያ ቼክ መስራች ኤልያስ መሰረትም በማህበራዊ ሚዲያዎች አማካኝነት ደረሱብኝ በሚላቸው ዘመቻዎች ስም ማጥፋትና ማስፈራራቶች ምክንያት ለወራት ራሱን ለማግለል ተገድዶ እንደነበር ያስታውሳል። በተለይ የኢትዮጵያ የዚህ ጦርነት የጀመረ ጊዜ ኖቬምበር ሁለት ሺህ አካባቢ ጋዜጠኞች ላይ በተለይ ውጭ ሀገር ሚዲያ ላይ የሚሰሩ ጋዜጠኞች ላይ ከፍተኛ ደበረብ ሲደረግ ነበር። ያው በኋላ ላይ እውነቱ የተገኙ ነገር ግን ለምሳሌ ትግራይ ሳፍት ሲያለ ከነበረ ተያይዞ ሴቶች ተደፈሩ ሲባል፣ ሰዎች ተፈናቀሉ ሲባል፣ ሰዎች ተገደሉ ሲባል እነዚህ ሚዲያዎች እኔ የምሰራበት የነበረው ጨምሮ የውጭ ሀገር ሚዲያ ከጠረኞች ናቸው በመባል በጣም ከፍተኛ የስም ማጥፋት ዘመቻ በተለይ የፕሮ ገቨርመንት አክቲቪስቶች ሲካሄድ ነበረ። በኋላ ላይ እንግዲህ የመንግስት ምሄት አምኖበት መግት የተሰጠበት ጉዳይ ሆኖ ተገኝተዋል እና በዛን ጊዜ ምንድነው በተለይ የተደረገው በጣም በኮኦርዲኔት በሆነ መልኩ የተወሰኑ ግለሰቦች ለምሳሌ ምስሌን በመለጠፍ ሲበር እና እንደዚህ አይነት እንቅስቃሴዎች ሲደረጉ ነ ብዙ ጊዜ ማህበራዊ ሚዲያ ላይ እንደተጠቀመ ሰው ያየሁት የተማርኩት ነገር ሱ ነው። ስለዚህ በዛ መሰረት ለአንድ ለስድስት ወር ማህበራዊ ሚዲያ ከመጠቀም ተቆጥበ የነበረ አቁም የነበር ሙሉ ለሙሉ ከእውነተኛ መረጃዎች ይልቅ ሀሰተኛ መረጃዎች በከፍተኛ ፍጥነት እንደሚሰራጩ ጥናቶች ያሉ ያሳያሉ። ለምሳሌ ዩናይትድ ስቴትስ የሚገኘው ኤምአይቲ የተሰኘው የቴክኖሎጂ ተቋም በትዊተር ላይ ባካሄደው ጥናት ከእውነተኛ መረጃዎች ይልቅ ሀሰተኛ መረጃዎች በድጋሚ ትዊት የመደረግ ወይም የመዘዋወር ዕድላቸው ሰባ ከመቶ መሆኑንና እውነተኛ ዘገባዎች ሰዎች ጋር ለመድረስ ስድስት እጥፍ ያክል ጊዜ እንደሚወስዱ አመልክቷል። ፌስቡክንና ሌሎች ማህበራዊ ሚዲያዎችን ላለፉት 15 ዓመታት የተጠቀመው ኤልያስ እየተባባሰ የሄደው የጥላቻው ንግግርና የሐሰተኛ መረጃ ስርጭት ሰዎች በነጻነት ሀሳባቸውን እንዳይገልጹና በተለያዩ ጉዳዮች ላይ እውቀት ያላቸው ሰዎች የሚደርስባቸውን ጥቃት በመፍራት ከመናገር እንዲቆጠቡ እያደረጋቸው ነው ይላል። በጣም በርካታ ሰዎች በእኔ በግሌም ኮንታክት ማድረጋቸው ከዛም በተጨማሪ ኢትዮጵያ ቼክ በምሰራበትን የመረጃ ማድረግ ዴስክ ላይ ኮንታክት የሚያደርጉን ሰዎች አንዳንዶቹም ዜና የሰራንባቸው አሉ እና የታፈኑ ሰዎች መናገር እንዳይችሉ ሆነው የተለያዩ ዘመቻ ሲደረግባቸው የነበሩ በግለሰብ ደረጃ ብቻ ሳይሆን በነገራችን ላይ በአጠቃላይ በብሔር ደረጃ ለምሳሌ ሊሆን ይችላል በሃይማኖት ደረጃ ሰዎችን ዝም ማስባል የመናገር መብታቸውን የመገደብ እንቅስቃሴዎች ይካሄዳሉ እና ከዛ ጋር ተያይዞ በጣም በርካታ አንዳንዶቹም አጸያፊ ሊባሉ የሚችሉ ከዛም በላይ ደግሞ ህገወጥ የሆኑ መብቶችን የሚጥሱ እንቅስቃሴዎች ማህበራዊ ሚዲያ ላይ ሲደረጉ የታናት ዘሪሁንም በበኩሉ ሆን ተብለው የሚሰራጩ ሀሰተኛ መረጃዎች የሰብአዊ መብት ተቋማትንና የሲቪል ማህበረሰቦችንም ስም ለማጥፋት ጥቅም ላይ የሚውሉ በመሆናቸው ማህበረሰቡ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች በአግባቡ እንዳይሰሙ ብቻ ሳይሆን እንዲባባሱም የራሱን አስተዋጽኦ እያደረገ ነው ይላል። ኢትዮጵያ ውስጥ ያለው አጠቃላይ ማህበራዊ ክስረት፣ የፖለቲካ ክስረት እንዲሁም የኢኮኖሚያዊ ክስረት የሰብአዊ ጥሰቶች በመንገላታት፣ መፈላቀል፣ ግድያዎች እንግዲህ በየዕለት የምንሰማቸው ናቸው። እነዚህ ነገሮች ለእውነት በቆመ ሚዲያ ወይም ግለሰብ በተገቢው መልክ ሪፖርት መደረግ ያለባቸው ናቸው። ነገር ግን ይህንን ሂደት አበላሸው በተለይ ባለፉት አምስት ዓመታት ቢያንስ እንኳ ዲያስፖራው ነጻነት የነበረው በአንጻራዊ ሶሻል ሚዲያውን የማህበራዊ ድረገጾችን በነጻነት ይጠቀማል፣ መብቱንም በደንብ ያውቃል የምትዩ ራሱ ባለፉት አምስት ዓመታት ውስጥ ሙሉ ለሙሉ ለሌላ ሀይል የመገበር ያህል ነበረ። ስለዚህም ማሰማት የሚገባንን ያህል እንዳናሰማ ሆንን። ሀሰተኛ መረጃ ስርጭት እንደ ጤና የመሳሰሉ በተባበሩት መንግስታት ድርጅት ሁለንተናዊ የሰብአዊ መብቶች ተብለው የተቀመጡ መብቶችንም አደጋ ላይ ጥሏል። ለምሳሌ በድረ ገጽ ላይ ከሚጋሩ የጤና ዜናዎች አርባ ከመቶ የሚሆኑት ሀሰተኛ መረጃዎች መሆናቸውን ሳይንሳዊ ጥናቶችን የሚያሳትመው ሳይንስ ዳይሬክት አስታውቋል። ይህ ሁኔታ ሰዎች ለመሰረታዊ ጤናቸው አስፈላጊ የሆኑ መረጃዎችን እንዳያገኙና ሕይወታቸው አደጋ ላይ እንዲወድቅ አድርጓል ይላል ዘሪሁን። በጣም የሀሰት መረጃዎች በኮቪድ ታይም ላይ ይሰራጩ ነበር። አሁንም እየተሰራጩ ነው። ሰው ትክክለኛውን መረጃ እንዳይይዙ ሰዎች ሆነዋል። ለምሳሌ ክትባቱ ላይ ይሰራጩ የነበሩ የሀሰት መረጃዎች ነበሩ። ብዙ ሰዎች መትረፍ የሚችሉ ነበሩ፣ ነገር ግን የነበረው የሀሰት መረጃ ከእውነተኛው መረጃ በላይ በልጦ በመገኘቱ ሰዎች እንዲጭበረበሩ ሆነዋል። ማጣት የማይገባንንም ሰዎች ያተናል፣ በበሽታው ምክንያት ማለት ነው። ስለዚህ ኢትዮጵያ ብቻ ኬዝ አይደለም በዓለም አቀፍ ደረጃ እንደ አይነት ሶሻል ሚዲያው እየተጫወተ ያለው ኔጌቲቭ ሚና አሉታዊ ሚና ቀላል የሚባል አይደለም። የሀሰተኛ መረጃዎችን ስርጭት ለመቆጣጠርና ለመዋጋት የሚደረጉ ጥቂት ጥረቶች ቢኖሩም ኦፒአይ አናሊቲክ የተሰኘው የመረጃ አሰባሳቢ ተቋም ከኢንተርኒውስ ጋር በመተባበር በቅርቡ ያካሄደው ጥናት የሚያሳየው ጥረቱ ከችግሩ ጋር ተመጣጣኝ አለመሆኑን ነው። የኦፒአይ መስራች አቶ ዘላለም ግዛቸው እንደገለጹልን እንደ አውሮፓውያን አቆጣጠር በ2018ና 2019 በፌስቡክ ላይ ከ100 ሺ በላይ ተከታይ ያላቸው 150 ገጾች ላይ የተለጠፉ ከ260 ሺ በላይ መልእክቶች የተጠኑ ሲሆን እነዚህ በድምሩ ከሰላሳ ሚሊዮን በላይ ተከታይ ያላቸው ገጾች ሀሰተኛ መረጃን ለመከላከል የሚያደርጉት ጥረት ከቁጥር የሚገባ አይደለም። ትልልቅ ሚዲያዎች እዚህ መቶ ሀምሳ አካውንት ውስጥ አስገብተናል። የመንግስትም ሆኑ የግል ሚዲያዎች ግለሰቦች፣ እንደዚህ እና የሁሉ ከፍተኛ ፎሎወር ኖሯቸው ወደ ሰላሳ ሚሊየን በጋራ ያደረጉት ኢፈርት በዚህ ጉዳይ ላይ ውይይቱን ለማምጣት በጣም አነስተኛ ነው። ከሚጠበቀው በታች ነበር እና ይህምን ለማሳየት ነው። የመንግስት ሚዲያ ተሰሚነት ያላቸውን ብዙዎቹ ያላቸው ስራ እዚህ ላይ በጣም አነስተኛ እንደሆነና ይሄ ግን ሞቢላይዝ ቢደረግ ምናልባት ስላስተኝመኛ መረጃ ያለውን አዌርነስ ለህብረተሰቡ በደንብ ማድረስ ይቻላል የሚል እንደ ሪኮመንዴሽን ከዛ ወጥተናል። አቶ ዘላለም አክለው ሀሰተኛ መረጃን የመከላከል ጥረቱን አዳጋች የሚያደርገው ደግሞ ሀሰተኛ መረጃዎች የሚደርሳቸው ሰዎችና በማስተካከያነት የሚወጡትን ትክክለኛ መረጃዎች የማያገኙ መሆናቸው ነው ይላሉ። ኤልያስም በዚህ ይስማማል። 150 ሺህ ተከታዮች ያሉት ኢትዮጵያ ቼክ የሚያወጣቸው መረጃዎች በሚሊዮን የሚቆጠሩ ሰዎች ጋር በአንድ ጊዜ የሚደርሱ ሀሰተኛ መረጃዎችን የመዋጋት አቅሙ ውሱን በመሆኑ ኢትዮጵያ ውስጥ ብቻ ከሚሊዮን በላይ ተጠቃሚ ያለውን ፌስቡክ ጨምሮ ሌሎችም ግዙፍ የቴክኖሎጂ ተቋማት የራሳቸውን የቁጥጥር እርምጃ ሊወስዱ ይገባል ይላል። አንደኛ የአስተኛ መረጃ እና በጣም አደገኛ የሆኑ መልሶች ሲተላለፉ ሞኒተር ሊያደርጉላቸው የሚገቡ በቂ የሆኑ ሞኒተር ሞኒተሪንግ ካፓሲቲ ሊኖር ይገባል ብዬ አስባለሁ። ምን ያህል ሰዎች ኢትዮጵያ ውስጥ አለው መረጃው የለኝም። ሜታም ሊናገር ፈቃደኛ አይደለም። ብዙ ጊዜ ከሜታ ጋር በአንዳንድ ጉዳዮች ልንገናኛለን እና በቂ የሆኑ በሁሉም የኢትዮጵያ ቋንቋዎች እንኳን ባይሆን፣ በጣም በበርካታ ተጠቃሚ ባላቸው ቋንቋዎች መረጃዎች ሲሰራቸው ቶሎ ብለው እርምጃ መውሰድ መቻል አለባቸው። ይሄ ነገር ሳይደረግ ቆይቶ የተከሰቱ አንዳንድ ምሳሌዎችንም መጥቀስ ይቻላል። በጣም አደገኛ የሆኑ ምልክቶች ሲሰራጩ ዝም ተብሎ ከአራት ከአምስት ቀን በኋላ ሕዝብ ሲጫጫ የሚያነሱት ነገር አለ። ግን ከሁሉም በላይ በሰዎች የሚከናወን የመረጃ ሞኒተሪንግ ያስፈልጋቸዋል። አደገኛ ምልክቶች ግደለው፣ ፍለጠው፣ እዚህ ቦታ ላይ ሄድ የተባለ ማህበራዊ ሚዲያ ላይ በግልጽ ጥሪ ሲካሄድ እንደነበረ እናስታውሳለን እና ማህበራዊ ሚዲያዎች በርካታ ቢሊዮን ዶላሮችን በአመት ትርፍ የሚያጋብሱ ተቋማት ናቸው። የገንዘብ እጥረት የለባቸውም። ትልቅ ኃላፊነት አለባቸው ብዬ አስባለሁ። ክቡራትና ክቡራን አድማጮቻችን፣ ሰዓታችን አበቃ። ነገ እንመልሳለን። ቀሪውን በድረ ገጻችን ላይ ታገኛላችሁ። መልካም ምሽት፣ ደህና ደሩ Thank